የዛሬ ሰኞ ግንቦት 10 2011 ዓ.ም ምሽት የጋቢና ቪዮ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ዝግጅቶቻችን ጥቂቶቹን እናስተዋውቃችሁ። የአምስት ሚሊዮን ብሩ የገበታ ለሸገር ታዳሚዎች መካከል አንዱ አርክቴክት ዮሐንስ መኮንን ስለ ምሽቱ ይነግሩናል። መቼም ከመቶ ምናምን አመት በፊት ዳግሞ የአጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይህንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሬ ለምሽቱ ዝግጅት በጋቢና ተሳፍረው ማብራሪያ ይሰጡናል። በሌላ ዜና ባሳለፍነው ሳምንት የሕግ የበላይነት ይከበር ያሉ ብዙ ሰዎች በወላይታ ዞን ሶዶ ከተማ ለሰልፍ አደባባይ ወጥተው ነበር። ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ አብርቶ ስራ ሰርቶ በፈለገበት ቦታ ደስ ባለ ቦታ መኖር አለበት። አሁን ግን እንደ ኢትዮጵያ ይኖረ እንደ ብሔር እየሞትክ ነው። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አቅርበዋል። ዘገባውን ቆየት ብለን እናስደምጣችኋለን። የጤና ስርዓት ማሻሻያና ጥቅማጥቅም የጠየቁ ባለሙያዎች የባህር ዳር ሰልፍና የመቀሌ ስብሰባን የተመለከተ ዘገባም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ና ሀብታሙ ስዩም አብረናችሁ እንቆያለን። አብራችሁን እስከ ፕሮግራማችን ማብቂያ ከዘለቃችሁ ደግሞ የጋቢና ሙዚቃ ምርጫም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የግብፅ የጸጥታ ኃይሎች ዛሬ ሰኞ ዋና ከተማዋ ካይሮ አቅራቢያ ዐሥራ ሁለት ተጠርጣሪ ጽንፈኛ ታጣቂዎችን መግደላቸውን የአገር ደህንነት ሚኒስትር አስታወቀ። ሚኒስቴሩ ያወጣው መግለጫ ተጠርጣሪ ታጣቂዎች ሀስም የተባለው የሙስሊም ወንድማማችነት ቡድን ታጣቂ ክንፍ ጋር ግንኙነት ያላቸው እንደሆኑ ነው ያመላክተው። የጸጥታ ኃይሎች ተጠርጣሪዎቹን በወረሩበት ቦታ ፈንጂዎች፣ ጠመንጃዎችና ጥይቶች መገኘታቸውንም አክሎ ገልጸዋል። የጸጥታ ኃይሎቹ የዛሬውን እርምጃ የወሰዱት ከጊዛ ፒራሚዶች አቅራቢያ ጎብኚዎቹን አሳፍሮ ይጓዝ የነበረ አውቶቡስ መንገድ ዳር የተቀበረ ቦምብ ፈንድቶ አስራ ሰባት ሰዎች በቆሰሉ በማግስቱ መሆኑ ነው። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከመዛት ይልቅ ማክበርን ቢሞክሩት ጥሩ ነበር ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ ይህንን ያሉት ሚስተር ትራምፕ ትላንት በትዊተር ገጻቸው ላይ ኢራን ከዩናይትድ ስቴትስ ጋር መዋጋት ከፈለገች በይፋ አለቀላት ከአሁን ወዲያ ዩናይትድ ስቴትስ ላይ እንዳትዝት ብለው ላወጡት ጽሁፍ ምላሽ ነው። የውጭ ጉዳይ ሚኒስትሩ በማስከተል ሚስተር ትራምፕ የብሔራዊ የጸጥታ አማካሪያቸው ጆን ቦልተን፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁን ጨምሮ ግፊት ቢያደርጉባቸው ወገኖች ተጽዕኖ ስር ሌሎች ወራሪዎች ያልተሳካላቸውን ነገር ለመፈጸም እየሞከሩ ናቸው ብለዋል ለሺህ ዓመታት ወራሪዎች ሁሉ ሲያልቁ ኢራናውያን ጠንክረው ኖረዋል። ኢራን በኢኮኖሚ በሽብርተኝነትና በዘር ማጥፋት ዛቻ አትጠፋም ሲሉ የውጭ ጉዳይ ሚኒስትሩ ለትራምፕ ትዊት ምላሽ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ በነበራቸው የኃይለኝነት አቋም ባለፈው ሳምንት ለዘብ አድርገው ከኢራን ጋር ለመነጋገር ዝግጁ ነኝ ብለው ነበር። ባለፈው ሐሙስ በዋይት ሀውስ፣ ዩናይትድ ስቴትስ ከኢራን ጋር ልትዋጋ ነው ተብሎ ለቀረበላቸው ጥያቄ ደግሞ እንደማይሆን ተስፋለኝ የሚል ምላሽ ሰጥተዋል። ይሁን እንጂ ዩናይትድ ስቴትስና የመካከለኛው ምስራቅ ሀገሮች ከኢራን ጋር ያላቸው ውጥረት የመርገም ምልክት እስካሁን አላሳየም። የቀድሞ የደቡብ አፍሪቃ ፕሬዚዳንት ጄኮብ ዙማ ዛሬ ፍርድ ቤት ውለዋል በምን የተነሳ በሙስና ወንጀል የተመሠረተባቸውን ክስ ለማሰረዝ እንደ ኤሮፓውያን አቆጣጠር በ1990ዎቹ ዓመታት በተደረገ የጦር መሳሪያ ግዢ በተያያዘ የተመሠረቱባቸው ክሶች ከአስር ዓመታት በፊት ዙማ ፕሬዚዳንት ከመሆናቸው ጥቂት ቀደም ብሎ ተሰርዘውላቸዋል ከሦስት ዓመታት በፊት በ2016 ዓ ም 16ቱ ክሶች እንደገና እንዲንቀሳቀሱ የተደረገው በፖለቲካ የተነሳ ነው ሲሉ ዙማ ሙግት አንስተዋል በማጭበርበር በሕገ ወጥ መንገድ የተገኘ ገንዘብ በሕጋዊ ሽፋን መደበቅ አስፈራርቶ ገንዘብ ወይም ንብረት መቀበልን የመሳሰሉ ክሶች ይገኙባቸዋል አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ ቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችንን ነው። ቀዳሚው ዘገባችን ወደ ሚኒልክ ቤተ መንግስት ይወስደናል። አምስት ሚሊየን ብር ለአንድ ሰው ራት ትላንት፣ ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነስርዓት ላይም ለመታደም እያንዳንዳቸው አምስት ሚሊየን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከአመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝን ለታዳሚያኑ ሲያስጎበኙ የነበሩት አርክቴክት ዮሐንስ ዮሀንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል። ሀብታሙ ስዩም ተከታዩን ይዟል። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ የተደረገው እንደው ታሪካዊ የሆነው ቤተ መንግስቱ ለህዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው፣ ከዛም በላይ መቼም ከመቶ ምናምን አ በፊት ዳግማዊ አጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋራ በሀሳቡ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሬ ላይ እንደው እንደኛ ሀገር አድራጊ ለማድረግ በመስጠርጠር ላይ ባሉ ሀገሮች የተለመደው ከውጭ በሚገኝ እርዳታ፣ ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ አመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደሚፈጩበት እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል ሁል ጊዜ የሆነ አካል መቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ ገራለሁ። ይሄኛው ከዛ የሚለየው ከማህበረሰቡ የማህበረሰቡ ቀጥታ ተሳታፊነት ከታች ጀምሮ ሰው ተሳትፎ ለከተማ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ፣ እርግጥ ቀላል ብርም አይደለም ቅድም እንዳልነው በአንድ አንድ ግለሰብ በዚህ ኢኒሽቲቭ አምስት ሚሊዮን ብር ዴዲኬት አድርጎ አሁን ባለው ከፍተኛ ጫና በዚህ አይነት አዳጊ ሀገር ውስጥ ኖሮ ይሄን ያህል ብር ማዋጣት ትልቅ ኮሚትመንት። በኢትዮጵያ ታሪክ ውስጥ እንደምናውቀው ብዙዎቻችን የመንግስታቱ መኖሪያ የሚሰሩበት መስሪያ ቤት በተለይም ደግሞ ቤተ መንግስት ከሩቅ የሚፈራ የሚታፈር የሚከበር የማይደረስበት ነው። እንደውም ብዙዎቻችን የምናስታውሰው የአራት ኪሎ ቤተ መንግስት በዙሪያው ላይ ከተሰቀሉት ማስታወሻዎች መካከል ፎቶግራፍ ማንሳት ክልክል ነው፣ በዚህ በኩል ማለፍ ክልክል ነው የሚሉ ክልከላዎች፣ በመረማመጃ በግር መሄጃዎችን ቀደም ብለው እግረኞች እንዳያልፉባቸው ምልክት የሚቀመጡባቸው፣ ትኩር ብሎ ለማየትም የሚያስደነግጥ፣ ምክንያቱም ወታደሮቹ ቁጡ ናቸው። ወደዛም መጠጋት አይቻልም። ይሄ ነው እንግዲህ በጋራ የነበረን ትዝታ። አሁን ግን ያ ተለውጦ ሰዎች እንደልባቸው ውስጡ ገብተው እያንዳንዱ ቢሮዎች ውስጥ እያንዳንዱ መኝታ እየዞሩ ማየት እጅግ አስደናቂ የታሪክ ክፍተት ይመስለኛል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ተገላይ አሜሪካ ራ ጋቢና ወደ ቀጣዩ ዘገባ ደግሞ እናመራለን። በተለያዩ የሀገሪቱ ከተሞች የሚገኙ የወላይታ ተወላጆች በማንነታቸው ምክንያት ለጥቃት እንደተጋለጡ በመግለጽ መንግሥት የሕግ በላይነት እንዲያስከብር ጠይቀዋል በወላይታ ሶዶ ዞን በውላይታ ዞን በሶዶ ከተማ በተካሄደ በዚህ ሰልፍ ላይ ዜጎችን ያፈናቀሉና የገደሉ ለፍርድ እንዲቀርቡ ከሚጠይቅ እስከ በክልል የመደራጀት ጥያቄ ድረስ ተነስተዋል። በስፍራው የነበረው ዘጋቢያችን ዮናታን ዘብዴዎስ ያጠናቀረው ዘገባ ያጠናቀረው ዘገባ የከርታ አድማጮች፣ የሰልፉ ተሳታፊ ሀብታሙ እንድሪስ ከሚሰጡት አስተያየት ይጀምራል። የወላይታ ዞን በአጠቃላይ በሁሉም የዞኑ ቀበሌዎች ሕዝቡ ወስኖ ለክልል ምክር ቤት የተላከ የወላይታ ዞን ክልል ጥያቄ ነበር። ይህ ጥያቄ በተለያዩ ምክንያቶች ተስተጓግሎ የወላይታ ሕዝብ የክልል የመደራጀት ጥያቄ እስካሁን ድረስ በደቡብ ክልል ምክር ቤት ጸድቆ ለውይይት እንኳን አልበቃ። ስለዚህ የፌዴራል መንግስት ለውጡን የሚመሩ አካሎች የወላይታ ህዝብ ለውጡን የሚደግፍና ለለውጡ የጀርባ አጥንት የሆነ ህዝብ በመሆኑ የክልሉን ጥያቄ ሰምተው በተገቢው መንገድ እንዲመራና በሁለተኛ ደረጃ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ወላይታዎች አሉ እና ወላይታ በመሆናቸው ብቻ እየተገደሉ እየተፈናቀሉ ይገኛሉ። መብታቸው ሊከበር ይገባል። ለኢትዮጵያ ታሪክ የሰራ ህዝብ ነው። በኢትዮጵያዊነቱም ደግሞ የማይ ሊደራ ህዝብ ነው። እጅግ በጣም በኢትዮጵያዊነቱ የሚያምንና ሌላውን አቅፎ አስጠግቶ የሚኖር ህዝብ ነው እና ከዚህ ባሻገር ደግሞ ሰው በዘር ሰው በጎሳ ተለይቶ ሊጠቃ አይገባም የሚለውን ጥያቄ ለለውጡ መሪዎች ይህን እንዲያውቁ ሰርቶ ለመለወጥና በኢትዮጵያ ሁለንተናዊ ልማት ውስጥ አሻራቸውን ለማሳረፍ ወደ ተለያዩ የሀገሪቱ አካባቢዎች ተንቀሳቅሶ የመስራት ህገ መንግስታዊ መብት ወላይታ ተገድቧል ያለችው ወጣት ወላይታዎችም በሀገሪቱ ታይቷል ከምትለው ለውጥ እኩል ተጠቃሚ መሆን አለባቸው ብላለች። you couldn't last night ወላይታ ወጣት መስራት አልቻለም። በተለያዩ ምክንያቶች በጣም በደል እየደረሰብን ስለሆነ ያንን በማስመልከት የክልላዊ ጥያቄና የመፍታችንን የማስከበር ጥያቄ ነው ጥያቄያችን። የሰልፉ ዋና አስተባባሪና የወላይታ ምሁራን ማህበር ሰብሳቢ እንዲሁም የዲላ ዩኒቨርሲቲ መምህር አቶ አሰፋ ወዳጆ የወላይታ ሕዝብ የራሱ መንግስታዊ አሰራርና መገበያ ገንዘብ እንደነበረው ገልጸው ከኋላ በተፈጠረው ስርአቶች መብቱ ተጥሶ ሰንብቷል ነው ያሉትም። ወላይታ ስራ ወዳድና ብርቱ ሕዝብ ሆኖ ሳለ ሌላ አካባቢ እንዳይሰራ ተደርጓል አድርጎ ወደ ዞኑ መጥቶ ስርአት ሆኖ ስለተቀመጠ በዞኑ ከፍተኛ ሰው ኃይል የሚቀጥሩ ትልልቅ ፋብሪካዎች መንግስት በአጭር ጊዜ ውስጥ እንዲገነባም ጠይቀዋል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ በሰልፉ ላይ ተገኝቶ በአስተላለፉት መልእክት የወላይታ ህዝብ ለመደራጀት ያቀረበው ጥያቄ ምላሽ እንዲያገኝ የህዝቡን አደራ ተቀብሎ የዞኑ መንግስት ለማስፈጸም እንደምሰራ አስታውቋል። አቶ ዳጋቶ አውቃለሁኝ ወላይታ ራሱን በራሱ የማስተዳደር ፍላጎት የነበረው ከ125 ዓመታት በፊት ሲሆን በተለያዩ ነገስታት የተመራ ታላቅ ህዝብ ነው ብሏል። ይሁን እንጂ ከዚህ በፊት በአገሪቱ በነበሩ አህዳውና አምባገነናዊ ስርዓቶች ተጨቁኖ ኖራል ያሉትም፣ ህዝቡ ያቀረበው በክልል ለመደራጀት ጥያቄ ያለ በቂ ምክንያት ምላሽ ሳያገኙ ቆይቷል ያሉት አስተዳዳሪው ለዘመናት የቆየውን የወላይታ ጥያቄ በዞኑ ምክር ቤት ጸድቆ ለክልል ምክር ቤት ቢቀርብም አፋጣኝ ምላሽ አልተሰጠም ነው ያሉትም። በዞኑ ከፍተኛ ስርዓት ወጣቶች መኖራቸውን ተናግረው ትልቅ የማኒፋክቸሪንግ ፋብሪካዎችና አየር ማረፊያ እንዲገነባ መንግስት ተገቢ ድጋፍ በማድረግ የተጀመረውን ጥረት ከግብ ማድረስ ያስፈልጋል ብለዋል። የመላው ወላይታ ህዝብ ከመንግስታዊ ጥያቄ ስለሆነ በአፋጣኝ ምላሽ እንዲያገኝ የህዝቡን አደራ በመቀበል ለሚመለከታቸው የመንግስት አካላት ለማድረስ ከወቶ ይልቅ ለመሳት ጥረት እናደርጋለን። የህግ የበላይነት እንዲከበርም ከፍተኛ ርብርብም እናደርጋለን። ወላይታ ሶዶ ከተማ ተደረገው ሰልፍ በሰላማዊ መንገድ የተጠናቀቀ ሲሆን፣ ስራ ወዳድነት ክብር እንጂ ውርደት አይደለም፣ ህገ መንግስቱ ይከበር፣ ፍትሐዊ ተጠቃሚነት ለሀገራችን ህዝቦች፣ ሰርተን የመኖር መብት ይረጋገጥልን፣ በክልል መደራጀት ጥያቄ ይመለስልን፣ ኢትዮጵያ የሁላችን ሀገር የሁላችን ቤት ነች፣ እንዲሁም ዘርነትን አጥብቀን እንቃወማለን የሚሉና ሌሎችም ቁጥራቸው የበዙ መፈክሮች በወላይታ ጎዳና ከፍ ብሎ ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዶስ ወላይታ ዞን ሶዶም Gabina, do you eat? Sharing Gabina, Blasangul, Blasangul, Blasangul, the Gabina, the Gabina, Blasangul. የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ተከታዩ ዘገባችን ደግሞ ወደ ድሬዳዋ ዩኒቨርሲቲ ነው የሚወስደን። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሔ ሊሰጠን አልቻልም ሲሉ ቅሬታ አቅርበዋል። ከእሁድ አንስቶ ጥቃት እየተፈጸመብን ስለሆነ ዩኒቨርሲቲው መፍትሔ ይስጠን ወይም ወደ ቤተሰቦቻችን ይመልሰን ብለዋል። ድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ያጠናቀረው ዘገባ ነው። ተከታዩ ከተማሪዎቹ ቅሬታ ይጀምራል። ሰኞ ለታ የተመታው አንደኛው ልጅ ዶርም ቁጭ ብሎ ሲያንብ ላይበራሪ መህድ ፈራ፣ እህዶ ማንበብ ፈራ። ያለው አማራጭ ዶርም ውስጥ ማንበብ ነው። ማክሰኞ ፈተና አለ ተብሎ ሰኞ ሲያንብ ተደበደበ። እንደዚህ አይነት ኮንዲሽን ያለ ነው። ብዙ ልጆች ካሁን በፊትም ኮማንድ ፖስት የነበሩ ልጆች ተጭረው እዚህው ራሱ ራሱ ተጭረው በተማሪ ህብረት ውስጥ የኮማንድ ፖስት ልብስ ለብሰው የደንብ ልብስ ለብሰው እኛን ሲያሳድዱ የነበሩ ብዙ ልጆች አሉ። ከትምህርት ታግደዋል። ያ ማለት ውጤት አልሞላላቸው ብለው ግን ግቢ ውስጥ ተቀምጠው እኛን ሲበጠብጡ የነበሩ ብዙ ተማሪዎች አሉ። ኮማንድ ፖስት ያልሆኑትንማ ግቢውና እግዚአብሔር ይቁጠረው። ፕሬዚዳንቱ ራሱ ተቀምጦ የወሰነ ውሳኔ ነበረ፣ ተማሪዎች ነገ ጠዋት ክላስ እንዲጀምሩ። የተጠየቁ ጥያቄዎች ሳይመለሱ እንዴት ክላስ ይጀመራል? ሲባል በቃ የብሔር አይደለም የቡድን ጠብ ነው፣ እሱን እናስተካክላለን፣ ነገ ጠዋት ክላስ ይጀመር ተባለ። ይሄ ተማሪ ደግሞ ሁሉም ያውቀዋል የብሔር ግጭት እንደሆነ ከእነሱ ይልቅ ተማሪ በደንብ ጠንቅቆ ያርገዋል። እነሱም ያውቁታል። ልጆቹን ላለማስወጣት ፈልገው እንጂ ያውቁታል። ተማሪዎቹ በዩኒቨርሲቲ አስተዳደርም እምነት እንደሌላቸው ነው የሚናገሩት። ብሔር ውጭ ያለውን ተማሪ የመቀጥቀጥ ስራ ምንም በማያውቀው ምክንያት ከምን ተጀመረ? መለያ ከማስቆም ተጀመረ። የጅማ አባጅፋር መለያ የተለበሰ የባህርዳር ከነማና የፋሲል አጼዎቹ የሚል ማለ ይከለከላል። ከሱ ተጀመረ ባል ተማሪው ራሱ መሸማቀቂያ ለምን ይሆናል መለያ እንደ ኩራት መሆን የሚገባው ነገር መሸማቀቂያ መሆን ይገባዋል? አይገባም። ከዛ በፊት ደግሞ አሁን ከሁለት ወር በፊት የተጀመረን ትልቅ ጥል ምናም የግቢ አስተዳደርም የተማሪ መሰራረት እዚህ ያሉ ህብረቶች በሙሉ ያውቃሉ፣ ግን ምንም አይነት እርምጃ ለመውሰድ ፈቃደኞች አይደሉ። ምክንያቱም የጥፋት ተባባሪ ስለሆኑ ምንም አይነት መፍትሄ ከመስጠት ይልቅ ዝምታን መረጡ። አሁን ግን እኛ እዚህ ጋር ወተን አንድ ላይ ተሰብስበን ስንወጣ ብዙ ጥያቄ ያቀረብን ሰብስበን የመፍትሄ ሀሳቦች ብለን ያሰብናቸውን እንደ ተማሪ አቀረብንላቸው። እነሱ ግን ምንድን ያሉት የፖለቲካ ፓርቲዎችን አላማ ጫማ ያካሄዳችሁ ነው። ከጀርባችሁ እንደዚህ እናንተ መጠቀሚያ እያደረጋችሁ ነው። ይሄ ማለት ነው፣ አልተበደላችሁም እናንተ ለሰዎች እንትን እየሆናችሁ ነው ማለት ነው አይደለ? ስለሆነ እኛ ዛሬ ያው ከግቢ ወጥተንላችኋል። በቃ ውስጥ ምንም አይነት ማረጋገጫ የለንም። አስተዳደሩ እኛን አይወክልም። ዩኒቨርሲቲው የሃይማኖት አባቶችንና የአስተዳደሩን አመራሮች ያሳተፈ የውይይት መድረክ አዘጋጅቶ ነበር። በውይይቱ ተሳታፊ የነበሩት የድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመወርቅ በውይይቱ ተደርሶበት ስለነበሩ መግባባቶች እንዲህ ይላሉ ምሳ አንበላም ብለው ነበረ በመጀመሪያ መክረን፣ ራሳችን መጀመሪያ ትብሉ ብለን በብዙ ምክርና በብዙ ውይይት በኋላ አንደኛ ምሳ እንዲበሉ አስደርገን ወደ ምሳ ወዳ ያስገባራቸው፣ በሁለተኛ ከዛ መልስ ሲመለሱ ያቀረቧቸው ጥያቄዎች ነበሩ። አንደኛ ያው ዶርሙ ካደለም ተቀላቅለን አንድ ላይ ያለን መብራት እያጠፉ የጎዱን ነው ያሉት። እኛ ከነሱ ጋር መኖር አንችልም፣ ትምህርቹ መስተዳደር ጥያቄያችን በአግባቡ እየመለሰልን አደለም፣ እንደገና ሳናጠፋ በፖሊስ እንደበደባለን፣ ያጠፉት ሰዎች ደግሞ ምንም የሚደረጉት ነገር የለም። ስለዚህ ከምንሞት ወደ ሀገራችን እንገባለን ነው ጥያቄው። እና ለዚያ ደግሞ የብሎክ ተለይቶልን ትምህርታቸው እስከሚጨርስ የዚህን ዓመት እንትን እስከሚዘጋ ድረስ ዶርም እንዳይልን ፍሎክ እንዳይልን ጥያቄ። ያንን በእርግጥ መጀመሪያ አይቻልም ተብሎ ነበር። ትምህርቱ ፖሊሲ ያናጋ ነበር ያሉት ያው ብዙ ባለስልጣኖች ነበሩ። በዚህ መጨረሻ ሁሉም አምኖበት ሌላ አማራጭ ሄደ። አሁን ብሎክ እየተለየ እየተሰራላቸው ነው ያለው። በዚህ ይደረግላቸው አንብለን ተማሪውን አረጋግተን ወደ ትምህርት ቤት እንዲገቡ አድርገን ነው ትናንት የተመለስነው። የዩኒቨርሲቲ የኮሚኒኬሽን እና ዓለም አቀፍ ግንኙነት ዳይሬክተሯ ወይዘሪት መቅደስ ካሳሁን የተማሪዎች ማደሪያ ህንጻን ስለመለየት የደረስንበት ስምምነት የለም ይላሉ። ስለ ግቢ ወቅታዊ ሁኔታ ከተማሪዎች ጋር ስለተደረገ ውይይትና ስለ ትምህርት መጀመር እንዲህ ብለውናል። እኛ እንደ ዩኒቨርስቲ ሁሉም ተማሪ እዚህ ሲኖር ተሳስቦ አንድ ላይ ሆኖ በጋራ እንዲኖር ነው። ብሎክ የመለየቱ ጉዳይ እንደማይሆን ግን ተማሪዎች ስጋት ካለባቸው ስጋታቸውን አብረን ተባብረን ስጋታቸውን ለማስወገድ እንደምንጥር እሱን ተነጋግረናል። ተማሪዎች አካዳሚካሊ ዲስሚሳል ፎር ጉድ የተባሉትን ለይቶ አስወጥቷል፣ ግን አሁንም የቀሩ ተማሪዎች ካሉ የራሱን ጥረት ወስዶ ግቢ ያንን ለማድረግ ዝግጁ ነው። ለተማሪዎችም በተደጋጋሚ ሲገለጽ የነበረው ከውይይቱ እኛ የራሳችንን ጥረት አድርገን ዩኒቨርሲቲው ሰላማዊ እንዲሆን ማድረግ ነው። ዩኒቨርሲቲው ፕሬዚዳንት ጀምሮ ሁሉም አመራሮች ያንን ልናረጋግጥላቸው ወደናል። እሱንም ነግረናቸዋል። የነበሩ ችግሮች እንዳሉ መድረኩም ተገልጿል። የነበሩ ችግሮችን ግን በሂደት የሚፈቱ ይሆናሉ። እኛ እንሰጋለን የሚለው ነው። አንተም እንዳነሳኸው ቅድም፣ እሱን ለማድረግ ደግሞ ከተማ አስተዳደር ጋር ተነጋግረን በቂ የሆነ የሴኪሪቲ ኖሮ ሴፍቲያቸው እንዲጠበቅና ትምህርታቸው ላይ ፎከስ እንዲያደርጉ እሱን እያደረግን ነው አድርገናልም። ሌላው ግን ከመማር ማስተማር ጋር ተያይዞ የተነሱ ማንኛውንም ጥያቄዎች በሂደት እንፈታለን። ይሁንና አሁንም ድረስ ዩኒቨርስቲ ውስጥ አናድርም ያሉ ተማሪዎች ከስላሴ ቤተክርስቲያን ፊት ለፊት ጥላ ስር ተሰብስበው ይታያሉ። ሌሎች የተወሰኑ ተማሪዎችም ወደ የቤተሰቦቻቸው እንደሄዱ እዛ ያነጋገርኳቸው ተማሪዎች ይገልጻሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን ዝግጅት ነው እያዳመጣቸው የምትገኙት። አድማጮቻችን በተከታዩ ዘገባ ወደ ባህርዳር ከተማ እናቀናለን። በስራ ሁኔታ በደሞዝና በጤና ስርዓት ውስጥ አሉ ባሏቸው ችግሮች ላይ ጥያቄ ያነሱ ሐኪሞች ባህር ዳር ከተማ ላይ ዓርብ ዕለት ሰልፍ ወጥተው ቅሬታቸውን አሰምተዋል። አስቴር ምስጋናው ዝርዝሩን ይዛለች። የጤና ባለሙያዎቹ እንደሚናገሩት ለበርካታ ጊዜያት በህክምናው ዘርፍ ያሉ ጉድለቶችን ይስተካከሉ በማለት እስከ ጠቅላይ ሚኒስትር ድረስ ያቀረብነው ጥያቄ ብዙም ትኩረት አላገኘም ዶክተር አብራሮ ታደሰ በኋላ ያለው በፈለገ ት ሪፈራል ሆስፒታል ጠቅላላችሁ ለሶስተኛ ጊዜ ነው የአሁኑ ስብሰባ ከሶስት ወር በፊት በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በዶክተር አሚር ራማን የኢትዮጵያ ጤና ጥበቃ ሚኒስትር ሰብስበውን ተወያይተን ነበር ያኔ ጥያቄዎቻችን ክሊር ሊያስቀምጠን ነበረ የተሰጠን የጊዜ ገደብ ያኔ ሁለት ወር ነው የነበረው በሁለት ወር ውስጥ አለቃ ጥያቄዎችን አስጠንተን ጥያቄዎችን መልሳለን አሉ፣ አልመለሱም። ከዛ በኋላ እንደገና ጠቅላይ ሚኒስተሩ ጠሩ። ጠቅላይ ሚኒስተሩ መጥራታቸው እንደ ጥሩ ነገር ሆኖ፣ ግን የጠሩት ባለሙያ ግን ባለሙያን የሚወክል አልነበረም። የተመረጠው ምድሮ አሁንም ባልኩ በፖለቲካል አፖይንት ነው የተወከሉ ሰዎች ምድራቸው፣ የጤና አመራሮቹ እነዚያ የጤና አመራሮች የመረጧቸው የእነሱ ትፎዞ እንጂ በትክክል የጤና ባለሙያን ችግር ሊያስረዱ የሚችሉ ነገር የለም። የቀረቡትም ጥያቄዎች ጠቅላይ ሚኒስተሩ ያዩበት አንግል በትክክል የጤናውን ችግር፣ የማህበረሰቡን ችግር የተረዳ የባለሙያውን ችግር የተረዳ አልነበረም። ልክ የምንጠይቀው ጥያቄ የቅንጦት እንደሆነ የምንጠይቀው የማህበረሰብ ጥያቄ እኛ የተለየነን ብለን የተለየ ነገር እንደምንጠይቅ አድርገው ነው የተረዱት። ና እኛ ዛሬ ለደሞዝ ጥያቄ አይደለም የሚወጣ ነው። ይህ ስርዓት ከተገነባ ጀምሮ ህዝብ ከመሬት ላይ ተኝቶ እየታከም ነው ያለው። ይህን እንዳይሆን ነው የምንፈልገው። አንድ በሽተኛ ለማከም ሌላ በሽተኛ ረግጬ አይደለም ማክመውን። መድኃኒት ሲጠፋ መድኃኒት ሐኪሙ አይደለም ማቅረብ ያለበት። የላብራቶሪ ሲጠፋ ሐኪሙ አይደለም ማቅረብ ያለበት። ይህ ስርዓት ተገርስሶ ሐኪሙ ቁጭ ብሎ መታከም ነው ያለበት። ጥያቄያችንም ደግሞ በአስቸኳይ እንዲመልሱ ለመንፈልገው በአስቸኳይ የማይመልሱ ከሆነ እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ። በአጠቃላይ በዶክሜንት ያ ዶክሜንት ውስጥ ያሉ ጥያቄዎች አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደኋላ ምንም አይልም። የጤና ፖሊሲው እንዲሻሻል ትግላችን ይቀጥላል ነው ያሉት። ፖሊሱ ምንድን ፖለቲካ ላይ ያተኮረ ነው ሽፋን ላይ ነው። በቃ ሆስፒታል ገንብተንላቸዋል እንደዚህ ይህን ያክል ሆስፒታል ገንብተናል፣ ይህን ያክል ጤና ጣቢያ ገንብተናል ነው እየተባለ ያለ እንጂ ውስጥ ሲታይ የሕክምና መሳሪያ ሲታይ የቁሳቁሱ የመድኒቱ አቅርቦ ሲታይ በጣም አስቸጋሪ ናቸው። ከዚህ ጋር ተያይዞ ደግሞ የሕክምና ባለሙያው ደተደጋጋ የሚጠይቃቸው ጥያቄዎችን ጥያቄዎችን እንደመመለስ የተደረገው ነገር ምንድን ነው የባለሙያውን ቁጥር በማብዛት ኳሊቲውን በማውረድ በማህበረሰቡ ዘንድ ታማኝነት እንዳይኖረው በማድረግ ባለሙያው ለማሸማቀቅ ነው እየተሞከረበት ያለ። ማለት የሀገራችን የህክምና ትምህርት ድሮ የሚሰጥ የነበረው በጣም ስታንዳርድ በሆኑ ዩኒቨርሲቲዎች ብቻ ተመርጦ ነበር። በአሁኑ ሰዓት የህክምና ትምህርት ሊሰጡ በማይችሉ የመስጠት ፋሲሊቲ በአስተማሪም በመሳሪያም ባልተሟሉ የመንግስትና የግድ ተቋማት የተሰጠ የሐኪም ቁጥር እንዲበዛ ና ግን ኳሊቲው እንዲወርድ እየተደረገ ነው ያለና የመጀመሪያ የትምህርት ፖሊሲው ሪቫይዝ የሚደረግ አንድ አይነት እንዲሆን የተለያዩ ዩኒቨርሲቲዎች የሚሰጡት የትምህርት እንትን የተለያየ ነው። እንትኑ ካሪኩለሙ የተለያየ ነው የሚሆነው ና የህክምና ባለሙያዎቹ የተቃውሞ ድምጻቸውን ለማሰማት አደባባይ በወጡበት ወቅት ህክምና ለማግኘት ወደ ፈለገ ህይወት ሪፈራል ሆስፒታል የመጡ ህሙማን መጉላላታቸውን ተመልክተናል። ስሜ ነጻን ማስሻ አባላለሁ። ህክምና ሙያ ሙያ ብቻ አይደለም ኃላፊነትም ያለው ነገር ነው። ለምሳሌ እዚህ ጋር ሰው እየሞተ እያየ ተራ አይደለም ብለ መሄድ አትችልም። መውጣታቸው ትክክል ነው፣ ግን ከነሱም የሚጠበቅ ነገር ደግሞ አለ። የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል ከዞን ና ከወረዳ ከተውጣጡ የጤና ባለሙያዎች ጋር ውይይት አካሂደዋል። ዶክተር አምባቸው በውይይቱ የባለሙያዎቹ ጥያቄ ተገቢና ምላሽም መሰጠት ያለበት ነው ብለዋል። ከርዕሰ መስተዳደሩ ጋር የተደረገውን ይህንን ውይይት ለተቃውሞ የወጡ ሰልፈኞች እንደማይቀበሉት፣ ተሰብሳቢዎቹም እንደማይወክሏቸው ቀድመው ተናግረው ነበር። አሁንም ክልል ላይም የመረጡበት መንገድ ያው በተለመደው አግባብ ነው። የሚፈልጓቸው ሰዎች እንዲሳተፉ ነው የተደረጉት። ባህርዳር በሚካሄደው ላይ ሐኪም አልተሳተፍም። በተያያዘ ዜና የሕክምና ባለሙያዎች የስራ ማቆም አድማ በማድረግ የመብት ጥያቄ ላነሱ የጤና ባለሙያዎች የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ገመች ስማሞ በሰጡት መግለጫ የስራ ማቆም አድማውን እንደተቃወሙት ተናግረው ነበረ። ይህንን የማንደግፍበት ምክንያት እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊው የሞራል ሕግ ስለሆነ ነው። እኛ ይህን የስራ ማቆም አድማ አልጠራም። የስራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አናውቅም። የደረሰንም ደብዳቤ የሚል እኛ ግን አሁንም ደግሜ እላለሁ፣ እንደ ማህበር የስራ ማቆም አድማን በሀኪሞች አንደግፍም። እንኳን በሀኪሞች በሌላውም ጤና ባለሙያ አንደግፍምም። አንተባበርም። ይሄ ግልጽ ሊሆንላቸው ይገባል። በመጨረሻ የክልሉ ርዕሰ መስተዳደር ዶክተር አምባቸው እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ያደረጉትን ውይይት በነገው ዕለት ይዤ የመመለስ ይሆናል። የተቃውሞ ሰልፉ ከባህር ዳር በተጨማሪ በክልል በደብረ ማርቆስ ከተማ ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባችን እንለፍ። እህል ይሰጥ ዘንድ በተደጋጋሚ የሚታረስ መሬት ከጊዜያት በኋላ የማብቀል አቅሙን ያጣል። ቀደም ባለው ዘመን ገበሬዎች መሬቱን ዳግም አቅሙን ያገኝ ዘንድ ለአንድ የምርት ዘመን ምንም ሳይዘሩበት እንዲሁ ይተዉት ነበር። የእንግሊዝ ተመራማሪዎች ለዚህ እንደዚህ ያለ አርሶ አደሮች ጭንቀት መፍትሄ አግኝተናል ይላሉ። የኬቨን ኤኖክሰን ዘገባ ሀብታሙ ስዩም ያስደምጠናል። አፈር እህል ለማብቀልም ብቻ አይደለም፣ ካርቦንን ለመቋጠር፣ ውሃን ለማጣራት ባለውለታችንም ነው። ከጊዜያት በኋላ ግን ምርት የመስጠት አቅሙ ይመናመናል። በእንግሊዝ ፕሊማውዝ ዩኒቨርሲቲ የፋብ አፈር ምርምር መርሃ ግብር እንዲህ ባለው ጊዜ የአፈር ምርታማነት ኃይል እንዲያንሰራራ ሊያደርጉ በሚችሉ መላዎች ላይ እየሰራ ነው። ማርክ ፊት ሳይመን ፕ ከተፈጥሮው አፈር የተሻለ ምርት ሊሰጥ የሚችል አፈር ለመፍጠር ወይም ለመስራት እየሞከርን ነው። ስሪቱንና የተከማቹ ንጥረ ነገሮችን በማሻሻል የምግብ ዋስትናና የጎርፍ ቁጥጥርን በመሰሉ ዘርፎች ዓለም አቀፍ ፋይዳ እንዲኖረው ማድረግ ይቻላል። ሰዎች ይህን መሰሉን አፈር በእርግጥ እንዲጠቀሙበት ለተሻጋሪ መፍትሄም የበኩላቸውን እያበረከቱ እንደሆነም እንዲሰማቸው እንሻለን። ተመራማሪዎች ምርምራቸውን የሚያደርጉት ኤደን ከተባለ የውጭ አገራት እጽዋትን በልዩ ዳስ ውስጥ ከሚንከባከብ ድርጅት ጋር ነው። ይህ ምርምር ከተጀመረበት የአውሮጳውያኑ 2000 ዓ ም ጀምሮ ሠራተኞች የራሳቸውን ሰው ሠራሽ አፈር አይነት እየተጠቀሙ ይገኛሉ። ራሽል ዋርሚንግተን በኤደን አጸድ ውስጥ ይሠራሉ። ከዳር እስከ ዳር በዚህ ስፍራ ያለው አፈር ጥልቀቱ ከአንድ ሜትር አይበልጥም። ሰው ሰራሹ አፈር በአጸዱ ውስጥ የሚታዩትን ተክሎች ሕይወት መደገፍ መቻሉ በእጅጉ አስደናቂ ነው። የሁለቱም ምርምር ቡድን አባላት መልሰው ለጥቅም ሊውል የሚችል አረንጓዴ ተረፈ ምርትን ከአፈር ጋር በመቀላቀል አፈሩ የማምረት አቅሙ እንዲያንሰራራና ፈጣን ውጤት እንዲሰጥ ለማድረግ እየጣሩ ነው። ከአንድ ኢንዱስትሪ የሚወጣ ተረፈ ምርትን ወስዶ ማዕድን ይወጣበት እንደነበረ መሬት ያሉትን የሚያድስ አፈርን መስሪያ ንጥረ ነገር አድርጎ ለመጠቀም መቻል መሬቱ እንዲያገግም ከመርዳት ባሻገር መጨረሻው የቆሻሻ መጣያ የሆነ የነበረን ተረፈ ምርት ለስራ እንዲውል ያስችላል። ይህ ምርምር በዓለም ላይ ምርትን ለማሳደግ የሚያግዝ አፈርን እንዲፈጠር ተስፋ ተጥሎበታል። የተባበሩት መንግስታት ድርጅት እንደሚለው ከዓለም ሰብል አብቃይ ላዕላይ አፈር አንድ ሶስተኛው መጠኑን ባለፈ አጠቃቀም ምክንያት ተራቅተዋል። መሰል ግኝቶች በእርግጥም የሚያስፈልጉበት ዘመን ላይ ነው። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ ጽዮን ግርማና እኔ ደግሞ ሀብታሙ ስዩም ነበር። ዛሬ የምንሰነባበተው በጋቢና ሙዚቃ ነው። የዛሬ የጋቢና ሙዚቃ ጋባዣችን እሱ ባለው ይታይ የሺ ነው። የትኛው ሙዚቃ እንጋብዝ ስንል ጠይቀነዋል። እንግዲህ ከእሱ ጀምረን በዛው እንሰነባበታለን። ዘፈን ማመቻር ለምን ጋብዝልኝ። አንተም፣ እኔም ሁላችንም በዚህ ሰዓት እንዲሆን ስለአዘሩ ማወራ ሰው የለም ብቻ የማይከነክ ነገር የሚያደርገው ደግሞ በአንድ ሳይት ደግሞ እንዲሁ አለ አይደለ፣ አፍ ላይ ስለመጣለ ተወራበት ሁኔታ አለ። የአብዛኛውን ስሜት የሚመስለኝ ስለ ኢትዮጵያ በጥሩ አመለካከት ያለው ሰው ዘፈን ለማሞቅ ወይም ደግሞ የሆን ነገር ለማድረግ ኢትዮጵያን እንደማያነሳት በደንብ ግልጽ ነው። በተለይ ኢትዮጵያዊ ማለት ዘፈን ማሞቂያ አይደለም። እወድሻለሁ ማለቴ ነው። ሙዚቃውና ቪዲዮውንም በቅርብ ይሰራ። ሙዚቃ ጋብዝልኝ። የሁሉም ስሜት እንደዛ ዘፈን ማሞቂያ አይደለም።